የዲደብልዩ ዜና እንደምናመሻችሁ፣ በመጀመሪያም ዋና ዋና ዜናዎቹ የጅጅጋ ዩኒቨርሲቲ ተማሪዎች ከመውጫ ፈተና ጋር በተገናኘ አጋጠመን ስላሉት ችግር ለመጠየቅ በዩኒቨርስቲ ግቢ በተገኙበት በክልሉ የጸጥታ ኃይሎች ድብደባ እንደደረሰባቸውና የታሰሩም እንዳሉ ለዶይቼ ቨለ ገለጹ። ላለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪነት ተሾሙ። ሱዳን ውስጥ እጅግ የከፋ የሰብአዊ ቀውስ መከሰቱን የተባበሩ መንግስታት ድርጅት አመለከተ። ለሁለት ዓመታት ጦርነት ውስጥ በምትገኘው ሱዳን 12.7 ሚሊየን ሕዝብ መፈናቀሉ ተገልጿል። ሱዳን የተባበሩት አረብ ኤምሬት ለፈጥኖ ደራሹ ኃይል የምትሰጠውን የጦር መሳሪያ ድጋፍ እንድታቆም ይዘዝልኝ ስትል ለዓለም አቀፉ የፍትህ ፍርድ ቤት አይሲጂ አቤቱታ አቀረበች። አረብ ኤምሬት በበኩሏ ፍርድ ቤቱ ክሱን ውድቅ እንዲያደርገው ጠይቃለች። ዜናው በዝርዝር በጅግጅጋ ዩኒቨርሲቲ በዚህ ዓመት የተሰጠው የዩኒቨርሲቲ መውጫ ፈተና ውጤት አላግባብ ተሰርዞብናል ያሉ ተማሪዎች ጥያቄ ለማቅረብ ትናንት ወደ ተቋሙ ሲሄዱ በክልሉ የጸጥታ ኃይሎች መደብደባቸውን አመለከቱ። ታስረው የተወሰዱ ተማሪዎች እንዳሉም ለዶችቨለ ገልጸዋል። ለደህንነቷ ሲባል ስሟን ያልገለጸች ተማሪ ከመውጫ ፈተና ውጤት ጋር በተያያዘ ተማሪዎቹ አጋጠማቸው ያለችውን እንዲት አስረዳለች። ውጤት መጥቷል፣ አልፈናል። እንግዲህ አይተናል። በትምህርት ሚኒስቴርም በድረገጹም አይተናል፣ በሬጅስትራሉም በመጡ አይተናል እና እንዳለፈን ነው የምናውቀው። እኛ ከዛ ቴምፖ ነው የምንጠብቀው። በቃ ቴምፖ ስጡን፣ ስራ እንፈልግ ነው። ሁለት ወር ሆነ። ተሰባሰበና ሄድን ቢሮ ማኔጅመንቱ ጋር ማለት ነው። ስንሄድ ወዲያው ወጣና የሆነ ወረቀት ተለጠፈ። ያ ወረቀት ምንድን ነው የሚለው፣ ሰኔ ድጋሜ ነው የምትወስዱት። ከዛ ምንድን ነው ምክንያቱ ምናምን ሲባል ኩረጃ ተገኝቶበት ነው አለ። ነው ኩረጃ ከተገኘ ለምን መጀመሪያ ተለቀቀ? ነው ፋውል ተገኝቶበታል ከተባለ ሙሉ ነው መሰረዝ ያለበት እንጂ ግማሹ ተሰርዞበት ግማሹ የሚወስድበት ምን ምክንያት የለውም። ከሌላ ግቢ መጥተው የተፈተኑት እየወሰዱ እዚህ ግቢ ውስጥ ሁሉም የተፈተኑ እየወሰደ ግማሹን ማስቀረት ነው የሚለው ሌላኛው አስተያየት ሰጪ በበኩሉ በትናንትናው እለት ከውጤቱ ጋር በተያያዘ ዩኒቨርሲቲውን ፕሬዚዳንት ለማነጋገር ወደ ዩኒቨርሲቲው በሄዱበት ወቅት በመቶዎች በሚቆጠሩ የክልሉ ጸጥታ ኃይሎች ደረሰብን ያለውን እንዲህ ይገልጻል። ጉዳዩ ምን ደረሰ ብለን ለመጠየቅ ተሰባሰብን፣ እየገባን ነበር። ግን ማንም አይገባም ማንም አይወጣም ከዚህ አካባቢ እንዳትገኙ ይተባለን። ገና ግቢ በር ላይ ነን እየመጣን ከውጭ ነው የምንወረው ደሆም ተከራይተና ተሰባስበን ባለንበት ሰዓት በሰባት ወደ ስምንት ኮብራ ኦረዲ ነቱ እሱ መጡ፣ በቃ ድብደባ ጀመሩ። ሴቶች ምናምን እንዳልነጓጉደዋል የደማ ማለ ሩጫ መለት ማለ እኔ አጋጣሚ ብቻ ምጫለሁ አሁኑ ግሬን እያነከሱ እና ውጤቱ መታሰብ ምንትን ማለት ብቻ ሳይሆን እንዴት የደረሰ ጉዳዩን ለመከታተል ለመጠየቅ በሞከራችን ነው እንጂ እኛ የነካነው ነገር የለም። በቃ ያጎደልነው ነገር የለም። ወደ ሰውም የሞከረው ነገር የለም። በሰላማዊ መልኩ ነው ግቢ ውስጥ ገብተን ለመጠየቅ ነው። ትምህርታቸውን በማጠናቀቃቸው ከዩኒቨርስቲው ወጥተው ቤት በመከራየት በምዘናው ውጤት መሰረት የሚሰጣቸውን የትምህርት ማስረጃ እየጠበቁ መሆናቸውን የገለጹት ተማሪዎቹ በዚህም ከፍተኛ ችግር እንደገጠማቸው ይናገራሉ። ተማሪዎቹ ተፈጸመብን ያሉትን የኃይል እርምጃ በሚመለከት ከዩኒቨርስቲው ፕሬዚደንትም ሆነ የተማሪዎች ዲን ማብራሪያ ለማግኘት የእጅ ስልካቸው ላይ ብንደውልም ባለማንሳታቸው አስተያየታቸውን ማካተት አልቻልንም። ላለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የምስራቅ አፍሪካ ጉዳዮች አማካሪነት ተሾሙ። የጠቅላይ ሚኒስትር ጽህፈት ቤት ዛሬ በማህበራዊ መገናኛ ገጹ ባወጣው አጭር መረጃ አቶ ጌታቸው ከሚያዝያ ሶስት ቀን 2017 ዓ ምት ጀምሮ የጠቅላይ ሚኒስትሩ የምስራቅ አፍሪቃ ጉዳዮች አማካሪ ሚኒስትር ሆኖ መሾማቸውን አስታውቋል። አቶ ጌታቸው ረዳ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነት መጋቢት 29 ቀን 2017 ዓ ምት ነው በይፋ የተሰናበቱት። ለሁለት ዓመታት ጦርነት ውስጥ በምትገኘው ሱዳን እጅግ የከፋ ሰብአዊ ቀውስ መከሰቱን የተባበሩት መንግስታት ድርጅት አመለከተ። በመንግስታቱ ድርጅት የዓለም የምግብ መርሃ ግብር በሰጠው መግለጫ ሱዳን ውስጥ 12.7 ሚሊየን ሕዝብ በጦርነቱ ምክንያት መፈናቀሉን አስታውቋል። በሱዳን የድርጅቱ ከፍተኛ ባለስልጣን ሻውን ሁጌስ እንደተናገሩትም ከአምስት ተፈናቃዮች አራቱ ሴቶችና ሕጻናት ናቸው። በሀገር ውስጥ የተፈናቀሉት ስምንት ሚሊዮን እንደሚደርሱ አራት ሚሊዮን ደግሞ ድንበር ተሻግረው በመሰደድ ረሃብና ሰብዊ እርዳታ በሚፈልጉ ሀገራት ተጠግተው ለችግር መጋለጣቸውን ተናግረዋል። በአሁኑ ጊዜ ሱዳን ውስጥ የተከሰተው በማንኛውም መለኪያ የዓለማችን ከፍተኛው ሰብአዊ ቀውስ ነው ያሉት ባለስልጣኑ የጠና ረሃብ መኖሩንም አረጋግጠዋል። በመላ <Nearly> ሀገሪቱ 25 ሚሊዮን የሚጠጋ ህዝብ ወይም ግማሽ የሀገሪቱ ህዝብ እጅግ ለከፋ ረሃብ ተጋልጧል። አምስት ሚሊዮን ህፃናትና እናቶች የተመጣጠነ ምግብ አያገኙም። ይህ ሰው ሰራሽ ቀውስ ነው። ሰው ሰራሽ ነው ምክንያቱም በግጭት የመጣ እንጂ በድርቅ ወይም በጎርፍ አሊያም በመሬት መንቀጥቀጥ የተከሰተ አይደለም። ሰው ሰራሽ ነው ምክንያቱ ደግሞ በግጭቱ የሚሳተፉ ወገኖች ሰብዓዊ እርዳታ እንዳይደርስ ስለሚያደናቅፉ ነው። ካለፈው ጥር ወር ወዲህ ብቻ ከአንድ ሺ የሚበልጡ ሱዳናውያን ስደተኞች ወደ አውሮጳ ገብተዋል ወይም ለመግባት እየሞከሩ ነው ሲል የመንግስታቱ ድርጅት የስደተኞች ከፍተኛ ኮሚሽን በበኩሉ ገልጿል። አድማጮች የምትከታተሉት ቴዶ ቸቨለ ዲደብሊውን ዜና ነው። ሱዳን ፈጥኖ ደራሹ ኃይልን ዳርፉር ውስጥ ደግፋለች ስትል የተባበሩት አረብ ኤሜሬትን ለዓለም አቀፍ የፍትህ ፍርድ ቤት ከሰሰች። ሱዳን በትናንትናው እለት ለዓለም አቀፉ የፍትህ ፍርድ ቤት ባቀረበችው ክስ አረብ ኤሜሬትስ ምዕራብ ዳርፉር ውስጥ አረብ ባልሆኑት ማሳሊት ጎሳ ላይ በሚፈጸመው በተባባሰው ጥቃት ለፈጥኖ ደራሽ ኃይሉና ለአረብ ሚሊሻዎች ድጋፍ ማድረጓን እንድታቆም ትዕዛዝ እንዲሰጥ ጠይቃለች። የሱዳን ምክትል የፍትህ ሚኒስትር ሙአዊ Osman. በምዕራቡ የሀገራችን ክፍል የዘር ጭፍጨፋ በማሳሊት ጎሳ ላይ እየተፈጸመ ነው። ማሳሊቶች አረብ ያልሆኑ የአፍሪቃ ጎሳ ናቸው። በማሳሊቶች ላይ የዘር ጭፍጨፋው የሚፈጸመው በአረብ ኤምሪት በሚደገፈው በአብዛኛው አረብ በሆነው በፈጥኖ ደራሹ ኃይል በአር ኤስ ኤፍ ነው። የዘር ማጥፋት ስምምነት ሲረቀቅ ኮሚሽኑ ሁልጊዜም ቢሆን ድርጊቱ የሚፈጸመው የአንድ መንግሥት ተባባሪነት ሲኖር መሆኑን እውቅና ሰጥቷል። ይህ ደግሞ በረዥም ጊዜ ሂደት የማሳሊቶችን መጥፋት የሚያመለክት ነው። ፈጥኖ ደራሹን ኃይል በጦር መሳሪያና በሀሳብ ጭምር በመደገፍ በመካሄድ ላይ ያለው የዘር ጭፍጨፋ ያለ አረብ ኤምሬት ትብብር የሚቻል አይሆንም ነበረ። የሚቀርብባትን ክስ በተደጋጋሚ ያጣጣለችው አረብ ኤምሬትስ በበኩሏ ጉዳዩን ፍርድ ቤቱ የማየት ስልጣን የለውም በሚል ክሱን እንዲጥለው ጠይቃለች። የውጭ ጉዳይ ሚኒስትሯ ሪም ካታቲት በበኩላቸው መልሰው ሱዳንን ከሰዋል። ይህ በዘር ማጥፋት ስምምነቱ ስላለን ኃላፊነት ሳይሆን ከሳሻችን ጉዳዩን ለዚህ ፍርድ ቤት ያቀረበው የማሳሊት ህዝብን ስቃይ ለማቅለል አይደለም። ከተዋጊዎቹ አንዱ የሆነው የአቤት ባዩ ዋነኛ ፍላጎትና ዓላማ በሀገሬ ላይ ለሚያቀርቡት የሐሰት ክስ ፍርድ ቤቱን መጠቀሚያ ለማድረግ ነው። በዚያም ላይ በጦርነቱም ሆነ በዓለም አቀፍ ህግ ጥሰት ካለባቸው ዋነኛ ተጠያቂነት ለመሸሽ ነው። እንዲያም ሆኖ ጉዳዩ ባለም አቀፉ የፍትህ ፍርድ ቤት ውሳኔ እስኪያገኝ ዓመታት ሊወስድ እንደሚችል ነው የተገለጸው። የተባበሩ መንግስታት ድርጅት ባለፉት ሳምንታት ጋዛ ውስጥ በቀጠለው ውጊያ ምክንያት አራት መቶ ሺህ የሚሆኑ የአካባቢው ነዋሪዎች መፈናቀላቸውን አስታወቀ። የመንግስታቱ ድርጅት የፍልስጤም ስደተኞች ጉዳይ ተቋም ዛሬ በኤክስ ገጹ ባወጣው መረጃ የተኩስ አቁሙ ስምምነት ከተቋረጠ ወዲህ በተቀሰቀሰው ውጊያ በርካቶች ከመኖሪያ አካባቢያቸው ለመፈናቀል ተዳርገዋል። ይህ በእንዲህ እንዳለም በአካባቢው ውጊያው አሁንም መቀጠሉን የጀርመን ዜና ወኪል ዲፒኤ የላከው ዜና ያስረዳል። በደቡባዊ ጋዛ የእስራኤል የጦር አውሮፕላን ባካሄደው ድብደባ ያንድ ቤተሰብ አባላት የሆኑ አስር ሰዎች መገደላቸውንም አመልክቷል። በርካቶችም ተጎድተዋል። በጉዳዩ ላይ አስተያየቱ የተጠየቀው የእስራኤል ጦር የተባለውን እየመረመረ መሆኑን አስታውቋል። ኢራን የኒውክሌር ተቋሟን በሚመለከት ከአሜሪካ ጋር በሚደረገው ንግግር እውነተኛና ፍትሐዊ ስምምነት እንደምትፈልግ አስታወቀች። ለረዥም ጊዜያት የሚወዛገቡት ኢራንና አሜሪካ ነገ ቅዳሜ ሞስካት ማል ላይ በዚህ ጉዳይ እንደሚነጋገሩ ቀጠሮ ተይዟል። ባለፈው ወር ነበር ፕሬዚዳንት ዶናልድ ትራምፕ ለኢራኑ አያቶላ አሊ ሀሚኒ ለድርድር ዝግጁ እንዲሆኑ እምቢ ግን ወታደራዊ እርምጃ ሊወስዱ እንደሚችሉ የዛቱበትን ደብዳቤ የላኩት። በካሜራ ፊት ከሚደረግ የአንገት በላይ ንግግርና ታይታ ይልቅ ቴራን እውነተኛ ንግግርና ስምምነት ትፈልጋለች ጠቃሚና ተግባራዊ ሊሆኑ የሚችሉ ሀሳቦችም ዝግጁ ናቸው ሲሉ የሀሚኒ አማካሪ አሊ ሻምካህን በኤክስ ገጻቸው ላይ ጽፈዋል። የዋሽንግተንና የቴህራን ባለስልጣናት ነገ ፊት ለፊት ለመነጋገር ቀጠሮ ቢይዙም ሁለቱ ሀገራት የቃላት እሰጥ አገባውን አሁንም አላቆሙም። ትራምፕ ንግግሩ ካልተሳካ ወታደራዊ እርምጃ መውሰዴ አይቀርም እያሉ ነው። ይህ ዶችቨለ ነው። ከዶቸቨለ ዋና ዋና ዜናዎቹን ለማጠቃለል በድጋሚ ላሰማችሁ። የጅጅጋ ዩኒቨርሲቲ ተማሪዎች ከመውጫ ፈተና ጋር በተገናኘ አጋጠመን ስላሉት ችግር ለመጠየቅ በዩኒቨርሲቲው ግቢ በተገኙበት በክልሉ የጸጥታ ኃይሎች ድብደባ እንደደረሰባቸውና የታሰሩም እንዳሉ ለዶቸቨለ ገለጹ። ላለፉት ሁለት ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የነበሩት አቶ ጌታቸው ረዳ በዛሬው ዕለት የጠቅላይ ሚኒስትሩ የምስራቅ አፍሪቃ ጉዳዮች አማካሪነት ተሾሙ። ሱዳን ውስጥ እጅግ የከፋ ሰብዓዊ ቀውስ መከሰቱን የተባበሩት መንግስታት ድርጅት አመለከተ። ለሁለት ዓመታት ጦርነት ውስጥ በምትገኘው ሱዳን 12.7 ሚሊየን ህዝብ መፈናቀሉ ተገልጿል። ሱዳን የተባበሩት አረብ ኤሚሬት ለፈጥኖ ደራሹ ኃይል የምትሰጠውን የጦር መሳሪያ ድጋፍ እንድታቆም ይዘዝልኝ ስትል አለም አቀፉ የፍትህ ፍርድ ቤት አይሲጂ አቤቱታ አቀረበች። አረብ ኤሚሬትስ በበኩሏ ፍርድ ቤቱ ክሱን ውድቅ እንዲያደርገው ጠይቃለች። ዜናው በዚሁ አበቃ።